አሁን ወደ መጀመሪያው ዝግጅት እናልፋለን። እሰጥ አገባ፣ በቅርቡ ዋሽንግተን ዲሲ ላይ በተመረቀ አንድ ግለ ታሪክ መጽሐፍ ዙሪያ ሁለት የመጽሐፉ ገምጋሚዎች ያደረጉት ክርክር ነው የዛሬው የእሰጥ አገባ ይዘት። መጽሐፉ በአገር ፍቅር ጉዞ ተብሎ የተሰየመ ነው። ጸሐፊው አቶ አብዩ ብርሌ ናቸው። በጊዜው የተማሪዎች የለውጥ እንቅስቃሴ፣ በኤርትራ ጉዳይ፣ በዘመኑ ፖለቲካዊ ክንውኖችና ሌሎችም ተያያዥ ጭብጦች ዙሪያ የመጽሐፉን መቼት ተንተርሶ የተካሄደ የሁለት ወገን እሰጥ አገባ ክርክር ነው። ገምጋሚዎቹ ዶክተር ሞገስ ገብረ ማርያምና አቶ ነአምን ዘለቀ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉ ላከበደ ነው። የክርክራቸው ሁለተኛ ክፍል በቀደመው ክርክራቸው ከተቋጨበት ይነሳል። እነሆ አብራችሁም ቆዩ። ዶክተር ሞገስ፣ አቶ ነአምን የእርሶን የቀደሙ የተወሰኑ ሀሳቦች ተቀብለው ሂደቱንና ለተነሱ ጥያቄዎች ሊሰጥ የተሞከረው መልስ ላይ ጥያቄ ይነሳ እንደሆን ነው እንጂ በጊዜው ተማሪዎች ለለውጥ የተነሱበት ዓላማ ሊጠየቅ እንኳን የማይችል ነው ነው የሚሉት። የቀረቡትንም አንዳንድ ማስረጃዎች በበርካታ ጥናቶችና መረጃዎች ተደግፈዋል ብለው ተከራክረዋል። አቶ ናምን ከነሳችን ነጥቦች ጋር መስማማቸውም መስማማባቸውም ማስማማቸውም ነገሮች አሉ። መጀመሪያ ግን ወደ ደራሲው ጥንካሬ እንግባ። ደራሲው በዚህ መጽሐፉ ላይ የሚያሳየው የማይካለው ነገር የዓላማ ጽናቱ፣ የጭንቅላቱ ብስለትና የጭንቅላቱ ቅልጥፍና በጣም በጣም የሚደነቅ ነው። በዚህ አንጻር ደግሞ ለሀገሩ ለወገኑ፣ ለተጨቆነ ሕዝብ ያለው ኮምፓሽን ተቆርቋሪነት በጣም የሚያስደንቅ ነው። መስዋዕት ለመቆራጥነት የከፈተ ሰው ነው። ሰብአዊ የሆነ ሰው ነው። እዚህ ላይ ግን እኔ ያለኝ ጥያቄ የሚሆን እዚህ ላይ አንዳንድ የሚያሳዩ ምም አንደኛ የደራሲው የኢትዮጵያን ውስብስብ ታሪክ ኢትዮጵያ ከየት መጣች የተለች ብሎ አለማወቁ በኤርትራ ላይ ለሚያነሳው ጥያቄና ግንዛቤ መልስ ሊሆን ይችላል። የኤርትራውያን ጉዳይ ለኤርትራውያን በተውንላቸው ነው። በጣም ደስ ባይ ነበር። አሁን ቢሆን እኛ ብቻችን ከተከራከር ነው ሙሉነት አይኖረውም። ግን መረሳ ነገር ማወቅ ያለበት አቶ ነአምን የሚያሳንሰው ነገር ምደምደው ኢትዮጵያ ወይ ሞት ብሎ የመጡ የዩኒስ የአንድነት ፓርቲ ኤርትራያኖችን ሚና በጣም በጣም አብዩም ነአምንም አኮስሶታል። የአንድነት ፓርቲ ማጆሪቲ ፓርቲ ነበር። ያ ፌዴሬሽኑ ፈርሶ ወደ አንድነት ሄደው በአንድነት ፓርቲ አባሎች ብዛት ነው እንጂ አቶ በረከት ሀብተ ስላሴ ወይም አብይም እንደገለጸው ኃይለ ሥላሴ ብቻቸውን አዲስ አበባ ቁጭ ብለው በተአምር በወኪሎቻቸው በአስማት ያደረጉት ነገር አይደለም። ፌዴሬሽኑም ብዙ ችግር ነበረበት። በኤርትራውያን በቆሎኞችና በከበሳዎቹ በከበሳዎቹ መካከል እርስበርሳቸው የነበረው በአከለ ጉዛይ፣ በሰራዬ በሃማሴን ያሉ ፌዴሬሽኑ ፓራላይዝ አድርጎት የነበሩ ይኸው ንጉ ለፌዴሬሽኑ መፍረስ ያደረገውን አስተዋጽኦ ሳናነሳ ኃይለ ሥላሴ ብቻቸውን ለፌዴሬሽኑ መፍረስ አላፊ ያደረጉ ተገቢ አይደለም ባይነ ይህ ወደፊት በታሪክ በደንብ አድርገን ልናየውን ይችላለን። ኢትዮጵያ ወይም ሞት ብለው ኤርትራ ውስጥ ሆነው እንኳ ብዙ ህይወታቸውን ህይወታቸው የሰው ሰዎች አሉ። ይህ ፌዴሬሽን መፍረስ ወደፊት ለኤርትራ ችግር ያመጣል ጣል ሚሉ ቢኖሩ እኳ አብዛኞቹ ደግሞ ኢትዮጵያ ከኤርትራ ጋር ካልተዋህደች የኤርትራ ችግር የበለጠ ይሄዳል ብለው ፌዴሬሽን አፍርስ ወደ አንድነቱ የሚያገድሉ ብዙ ሀይሎች ነበሩ። እነሱንም አልተመለከትንም። ዝም ብለን ይሄንን ብቻ ነው አብዮ የተመለከተው። አሁን ኤርትራ የራሳቸው እንደገና ቢመለከቱት ብዙ የሚያመዛዝሩት ነጥቦች አሉ። እኛ ግን በደፈናው አብይ በር ላይ በጣም ያቀለመው እናቱ ወልዳ ወልደ ማሪያቱን ያንዱን ቨርዥን ብቻ ነው ያንዱን ገጽታ ብቻ ነው እንጂ የመለያ ሰውን ይሳና አመለካከት ይህ መጽሐፍ አያንጸባርቅም። ይህንን ዚላ ብንቶ ጥሩ ነው ብሎ ምክንያቱም የተደረገው ተደርጓል። አሁን ትኩረታችንን በወደ ኢትዮጵያ ብናመጣው ጥሩ ይመስለኛል። ይህንን ያነሰበት ባንድ አመት ያለ ነው ቁጭትን አድርገን ከሄድን ለወደፊት መዲና አናገኝም። ስህተት በሁለቱም በኩል ተሰርቷል። ነገር ግን ስህተቱ በሞላ ላ ይህ አለስላሴ ነው ብሎ ኃላፊነቱን በአለስላሴ ለመጫን ይ አንስማማም። መልካም ኤርትራኖችም አሁን ቀስ ብለው ይህን እንዲገመግቡት ሁለቱ በኩል ስተሰበራለ ብለው ይገምታሉ። ይ ሀያ ዓመት በኋላም የኤርትራ ጉዳይ ጥያቄ ሆኖ መጥተዋል። በዚህ መጽሐፍ ውስጥ አቶ አብዩ ብርሌ ያነሷቸውን ጉዳዮች መሰረት አድርጎ ከሀያ ዓመት በኋላ ለመጀመሪያ ጊዜ የተለየ ሁኔታ የሚታይበት ነው የሁለቱ ሀገሮች ግንኙነት። ይሁንና በዶክተር ሞገስ የአንድነት ኃይሎችን ጉዳይ አሳንሰውታል፣ ይላሉ አቶ አብዩ ብርሌም። በመጽሐፋቸው እርስን በግምገማው ለኤርትራ ጥያቄ የተሰጠውን መልስ በሙሉ፣ ከዚያም የተከተለውን ግጭትና ጦርነት በቀዳማ ኃይለ ስላሴ ላይ ብቻ ማሳረፍ ተገቢ አይደለም ነው የሚሉት። እንዴት ይከራከራሉ? አቶ ናአምን፣ እኔ ከዶክተር ሞከስ ጋር ምስማማው በመሪ ደረጃ የታሪክ ዘጊዎች የታሪክ ሀቆች ወይ ክንውኖች ብቻ ሳይሆን ነኛን ሀቆችና ትርጓሚዎቻቸው ከተለያየ መልከታ ከተለያየ ታሳይቤ ማየት እንችላለን እና ዶክተር ሞገስ ካለው የምስማማው አንድ የታሪክ ሂደት በአንድ ኃይል ብቻ ሳይሆን የተለያዩ ኃይሎች ድምር ውጤት ነው የሚለውን እስማማለሁ። ኢንዲስ ኬዝ የቀዳማዊ ኃይለስላሴ ብቻ ሳይሆን በኤርትራ ውስጥ የነበረው የአንድነት ኃይሉም የተለያዩ የውስጣዊም የውጫም ሀያሎች የእነኛ ሁሉ ድምር ነው የሚለውን እስማማና ግን አልቲሜት ሄዶ ሄዶ መዳረሻው ያ እርምጃ ኤርትራ ሕዝብ በፌዴሬሽኑ ያገኘው መብቶች በሙሉ ሲቀማ በተለይ ወጣቱ ለአንድነት ፓርቲ ብሎ ለአንድነት ከኢትዮጵያ ወይም ሞት ብሎ የታገለው ያ የእንጋፋው ትውልድ ሳይሆን የእነሱ ልጆች ወጣቱ ከብዙ አይነት አዳዲስ ሀሳቦች፣ አዳዲስ ፍልስፍናዎች ጋር የተዋወቀው የተማሪው ትውልድ ከዛም በፊት የነበረው ምን ተሰማው? ለምሳሌ ትግርኛና አረብኛ ኤርትራ ውስጥ በፌዴሬሽኑ ሊያደርገውን አማርኛ ብቻ ትናገራለህ ወይም ትማራለህ ሲባል ምን ተሰማው? ኤርትራ ባንዲራ ነበረው በፌዴሬሽኑ አግባብ መሰረት ውሳኔ መሰረት የራሷ ባንዲራ ነበራት። በፌዴሬሽኑ የተስማማ ያ ሲወርድና ኢትዮጵያ ሰንደቅ ዓላማ ብቻ ሲደረግ ነጻ ፕሬሶች ነበሩ፣ ፓርላማ ነበር። ኢትዮጵያ ውስጥ ያልነበሩ በአንጻር የሆነ ነጻነቶች፣ መብቶች ኤርትራ ውስጥ ነበሩ። እነኛ ሁሉ ሲታገዱ በተለይ ወጣቱ ትውልድ ምን ተሰማው የሚለውን በደንብ ማገናዘብና ያም ለትግል እንደገፋው እንዳነሳሳው መገንዘብ ያለብን ይመስለኛል። እኔ ንጉሠ ነገሥቱ ብቻ አረጉ በሚለው ሳይሆን የተለያዩ ኃይሎች ድምር ውጤት ነው የሚለውን ተቀበለዋል። ግን አልቲሜት ውሳኔ ወታቸው ይህ ብቻ አይደለም። ጸሐፌ ትእዛዝ ሲሉ እንዲሁም ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ይሄን የፌዴሬሽን ማፍረስ ሁኔታ አይጠቅምም፣ ብዙ ችግር ያመጣል የሚል ምክር እንደሰጡ ቢሊቭ እነ አምባሳደር ዘውዴ ረታ በጻፉት መጽሐፍ ላይ እየተካተተ ይመስለኛል። ሌሎችም እንደዚሁ መረጃዎች አሉ ይመስለኛል። ለማንኛውም ሄዶ ሄዶ የፌዴሬሽኑ መፍረስ ኤርትራ ሕዝብ ወደ ትግል እንዲገባ ከዛም በኋላ በተደረጉ የተለያዩ ኢፍትሐዊ የሆኑ እርምጃዎች ኤርትራ ሕዝብ ላይ ወጣቱ ላይ የተደረጉ መቃዎች ወደዛ ገፍተውታል። አያግሪ በአንድ ኮዝ አንድ መንስኤ ብቻ አንድ ውጤት አያመጣም የሚለውን እስማም አለው። ብዙ መንስኤዎች እና ብዙ ፋክተሮች ነበሩ። ንጉሰ ነገስቱም ያንን ሚዛን ጠብቀው መሄድ ነበረባቸው የሚለውን እስማም አለው። በብዙ ጉዳዮች ግን ሄዶ ምን አመጣ የሚለውን ውጤት ደግሞ መመልከታ ያስፈልጋል። አልቲሜትሊ ያመጣው ሲመዘን ህዝቡን ወደ ትግል ወደ ነፃነት መፈለግ ነው የገፋው የሚለውን አብዩ በመጽሐፉም ላይ በደንብ አብራርቶታል። ሌሎች ጸሀፍ እና ተመራማሪዎች ይህንን ያመላከቱበት ሁኔታ አለ። ለማንኛውም እንዲህ አይነት ጉዳዮች በጣም ብዙ ዝርዝር ያላቸው ታሪካዊ ሁኔታዎች ተነጋግረን፣ ተከራክረን ቤስት ኦፍ ሂስቶሪያን ስለሚታወቀው ታላቅ የሚባሉ የታሪክ ጸሀፊዎችም በተለያዩ የታሪክ ጉዳዮች ላይ ሙሉ በሙሉ ስምምነት ስለማያደርጉ አይ ቲንክ ይሄ አይነት ውይይትና እውነታውን ለመረዳት የሚደረገው ፍለጋ፣ ምርምር፣ ጥናት ሊቀጥል ጥሩ ነው ምን ያም ሆኖ ሙሉ ስምምነት ሙሉ እይታ በታሪክ የምናገኝበት እንደ ሌላው የታሪካችን ማወዛገቡ ይቀጥላል፣ ነው ማወዛገቡ ሊቀር አይመስል። መልካም የሚያግባባ ይመስለኛል። ቀጣይ ምርመራዎች ጥናቶች መካሄድ አለባቸው፣ መወያየት አለብን፣ በቅጡ መከራከር አለብን ነው ያሉት አቶ ነአምን። የሚያግባባ ይመስለኛል። ዶክተር ሞገስም የሚስማሙ ይመስለኛል በዚህ ሀሳብ ማለሁን። ይህንን የሰ አልመተው አለብን ወይም እነሱም ማስገባት አለብን። መልካም በአቶ አብዩ ብርሌ መጽሐፍ መነሻነት ሰፊ ክፍል ሰጥተው በአራተኛው ክፍል የጻፉት የኤርትራ ጉዳይ ሊያነጋግር የሚችለውን ያህል ተወሰነም ቢሆን መልከት አድርጋቸዋል። እስኪ ወደ ትልቁ ጊዜ እንሂድ። በአመዛኙ በዚያ ዘመን የተጀመሩ እንቅስቃሴዎች ዛሬም ድረስ ጎራ ለይተው የተለያየ ሀሳቦች የሚጋጩባቸው የሚፋጩባቸው መሆኑ ይታወቃል። ለተከተሉትም ሁኔታዎች አንዳንድ የጊዜውን ሁኔታዎች የሚያዛምዱ በዚያ ጊዜ የተነሱ ጥያቄዎች ከአርባ ዓመት በኋላ ስለመመለሳቸው እርግጠኛ አለመሆናችን ምናልባትም የተመለሱበት ትምህርት ስለመወሰዱም ጥያቄ የሚነሳበት ነውና በጣም አንገብጋቢ የምትሉት በዚህ መጽሐፍ በኢትዮጵያ ጉዳይ የተነሱ በርካታ ነገሮች አሉ። እነኚህ ጭብጦች እንደ ተመልካቹ እንደ አንባቢው ከራስ ሁኔታ ጋር ማገናዘብን ይጠይቃሉ። ልቅ መጽሐፍ ነው፣ ሰፊ ነው። ላላነበቡ ያናህል አዋይነቱን ቅርብ ማድረግም ያዳግታል። ነገር ግን እናንተ በግምገማችሁ ያነሳችሁት ዛሬም ቢነሳ የምትፈቅዱት የተወሰኑ ነጥቦች ካሉ ቅድሚያ ሱ አንዳንድ ድል ልስጥና ትምህርት ተቀስሟል ወደሚለው ጥያቄ ወስዳችኋለሁ። ከሌለ ዶክተር መጎስ እርሶን ላስቀድም፣ አቶ ነአምን ይከተላሉ። እሺ፣ መጀመሪያ መጽሐፉ መነበብ ያለበት ታሪካዊ መጽሐፍ ነው። ምክንያቱም ብዙ ብዙ ነጥቦችን የያዘ ነው። ወደ ነአምን መሳ በተለይ ቅድም ነአምን ካሉ ጋር የምስማማው ነገር አንዳንድ ነገር በኢትዮጵያ ቶሎ ስላልተከሰተ ወደ ሬቮሉሽንና ወደ መፈንቅለ መንግስት፣ የህዝብ ረብሻ አስነሷል የሚለው እኔም የምጋራ አንድ ነጥብ አለ ማለት በሀይለ ስላሴ ላይ ይኸውም የመሬት ላራሹ ጉዳይ ነው። በዚህ መጽሐፍ አብዩ ብርልም የግራ ተማሪዎችም ሁላችንም እንደው የሀይለ ስላሴ ደጋፊዎችም ተቃዋሚዎችም የሚስማሙበት አንድ ነገር አለ። ራማ ሀይለ ስላሴ የመሬት ላራሽን ጉዳይ ዘንግቶት የመንግስት ነዋይ ረብሻ ትልቅ የማስጠንቀቂያ ደወል ደወሎላቸው ጉዳዩን ተገንዝበው የመሬት ይዞታ ሚኒስቴር አቋቁመው ሳለ ያ የመሬት ይዞታ ሚኒስቴር ጉዳዩን በደንብ አስጠንቶ መፍትሄ ካገኘ በኋላ ምንም ነገር ሳይፈይድ ዝም ብሎ ሲንቀራፈፍ ቀኑ መሽቶበት በቅራ ማሰረስ ስለዚህ ዛሬ አሁን ምንጊዜም የማይጠፋ ጥቁር ነጥብ አስነስቶባቸዋል። ይህ ምንም እኔም ሁላችንም የምንካፈሉ ጉዳይ ነው። የመሬት ላራሽ ጉዳይ ያስነሳው ቀውስ አሁን ዛሬ በደንብ የመሬት ላራሽ ጉዳይ ስላተጠና ዛሬ፣ ምሳሌ በሸዋ፣ በጎንደር፣ በጎጃም፣ በወሎ ካሉት መሬቱ ስንቶቹ ነበር የገባሮቹ፣ ስንቶቹ ነበር የባላባቶቹ? በኦሮሚያ ካለው መሬት ድሮ ስንቱ ነበረ ጠፉና ለሞ፣ ስንቱ ነበረ በኦሮሞ ባላባት፣ ስንቱ ነበረ በአማራ ባላባት የተያዘው እነዚህን ጥያቄዎች በደንብ መዘርዘር አለባቸው። ምክንያቱም አሁን ለነገሰው ዘረኝነት አንዳንድ መልስ መስጠት ስለሚገባ ሲስተሙ በመሬት ላራሽ ጉዳይ ላይ ከአቶ ናምና ከአቶ አቢ ብርሌ ከሁሉም ጋር እስማማለሁ። ነገር ግን በኋላ የተነሳው የብሔር ብሔር ጉዳይ ኢትዮጵያን አሁን ለማጥፋት እየዳዳ ስለሆነ እሱ ላይ ብዙ ጥንቃቄ ያስፈልገናል፣ እሱ ላይ ብዙ ትምህርት ያስፈልገናል። ምናልባት ወደፊት በጣም መወያሽ ነው። በሁሉም ነገር ትምህርት ለሚሆን ብቻ ለማንኛውም ነገር አሁን ጊዜ እንደተማርነው ለውጥ በወጣቶች ሊጀመር ይችላል፣ ሊቀነቀን ይችላል። ነገር ግን ለውጥ በአዋቂዎችና በሽማግሎች መተግበር አለበት። አልበለዚያ ሀገር እናጠፋለን። ጥሩ መድኃኒት ወይም ጥሩ ሐኪም በሽታውን ገድሎ በሽተኛውን ያድናል። መጥፎ ሐኪም፣ መጥፎ መድኃኒት፣ አላዋቂ ግን በሽተኛውንም በሽታውንም ይገላል እና ይሄንን መጠንቀቅ አለብን። መልካም ዶክተር ሞገስ ከሕክምና ሙያቸው ጋር አዛምደው ነው የኢትዮጵያን ህመም መታከም አለበት ያሉትን ያቀረቡት። አቶ ናምን ወደ ዋናው የመጨረሻ መደምደሚያ ጥያቄ ከመሄዴ በፊት ለእርሶም በተመሳሳይ ድልስ በቀደሙ በተነሱ ሀሳቦችም ላይ ኢትዮጵያን አስመልክቶ በዚህ መጽሐፍ በተወሱ መታየትም መነሳትም አለባቸው የሚሏቸውን ነጥቦች ባጫጭሩ። በጣም ጥሩ ቅድም እንዳልኩት ያንን ትውልድ ያነሳሳ ወደ ትግል ወደ ለውጥ የነበሩ ተጨባጭ ነባራዊ አስከፊ ሁኔታ ድህነት፣ ነጭ ድህነት፣ አስከፊ ድህነት የዛሬ አርባ አመት የነበረው ዛሬም አለ። ገና ያንን ድህነት አልፈጠንም። ህዝባችንን በተሻለ ህይወት ለማድረግ የሚያስችል ሁኔታ ገና አብዛኛው ህዝባችንን አልፈጠምም። እኩልነት፣ ነፃነት፣ ዴሞክራሲ፣ ፍትህ፣ የህግ የበላይነት እነኚህ ገና ናቸው። ከአርባ አመትም በኋላ አሁንም ብዙ ፖለቲካ ችግሮች ጋር የመልጩ ካለፈው አምባገነናዊ ስርዓት ዛሬ እንኳን ለውጥ ለውትን ተግባራዊ እያደረገ እየሞከረ ያለ መንግስት ቢኖርም እነኚህ ገና ብዙ የሚቀራቸው ስራዎች ናቸው። ያ ትውልድ ያነሳቸው አብዛኛ ክ ጥያቄዎች እስካሁን አልተመለሱም። መሬት ላራሹ ሊባል ይችላል። አዎ፣ ያኔ መሬት ላራሹ ታወጀ አብዛኛው ገበሬ ከጭሰኝነት ከገባርነት ወጣ። ግን ሪሊ መሬት ያራሹ ነው ወይ ዛሬ የሚለው ራሱ ትልቅ ጥያቄ ይመስለኛል። ያኔ የተነሱ ጥያቄዎች አልተመለሱም፣ አብዛኞቹ የሚል በሂደት በትግል የሚመለሱባቸው፣ ምናልባት አሁን የምናደርገው ትግል ዴሞክራሲያዊ ትግል ሰላማዊ የሆነ ህጋዊ የሆነ ትግል ይሆናል፣ ግን የሚቀጥሉ ይመስለኛል። መልካም ትልቁን ጥያቄ እናንሳ። ምናልባትም በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮች በየቤታቸው በያሉበት እንዲወያዩበት የምንጋብዝበት ጥያቄ ይሁን። አቶ ነአምንም ደጋግሞ እንዳሉት በዚያ ዘመን የተነሱ ጥያቄዎች ዛሬም አለመመለሳቸውን ግምት ካስገባን ከመጽሐፉ ሁለት ጭብጦችን ላንሳና መሠረታዊን ጥያቄ ላስከትል። ገና በለጋ ዕድሜያቸው የተቀጩት እኔም በእድል ያደግኩበት አስገራሚ ትውልድ ወጣቶች ኢትዮጵያ የሚለው የእናት አገራቸው ስም ሲጠራ ልዩ የሆነ ኩራት የሀገር ፍቅር ስሜት ይሰማቸው ነበር ይላሉ። በዚያ ሰዓት እርሳቸውና መሰሎቻቸው የተነሱበትን ለትግልም የተሰለፉበትን ሲያስረዱ አቶ አብዩ እናት ሀገራችን ኢትዮጵያ በረዥም ውጣ ውረድ የሞላበት ጉዞዋ በእኛ እድሜ እንኳን ባየነው ለማስታወስ የሚዘገንን መከራና ፈተና ያሳለፈችበትን ታሪክ ለማንሳት መፍራቱም ተገቢ አይደለም ይላሉ። የዚህን አይነት ውይይቶች የሚያነጋግሩበትን ሁኔታ አስፈላጊነት ሲገልጹ ታዲያ በልብ ወለድ መልክ የተጻፉትን ጥቂት መጽሐፍት ጨምሮ ግራና ቀኝ ተሰልፈው በታገሉ ወገኖች የተጻፉ እንደ የፖለቲካ እምነትና ውክልናቸው ወክልናቸው አወዛጋቢውንም ጨምሮ ጥሩ ጥሩ ሊባሉ የሚችሉ መጻሕፍት በባለ ታሪኮቹ ለንባብ በቅተዋል። ከተነሱ ጭብጦች የተለያዩ መድረኮች ከታዩትም ሁኔታዎች በኋላ በርግጥ በቂና ተጨባጭ ትምህርት ቀስመናል ወይ? እንደ ሀገር፣ እንደ ሕዝብ ያን ሁሉ ወጣት ለፍጅት የዳረገ ሁኔታ ትምህርት ሰጥቶናል ወይ? የትላንት ውስታዎች አሉ፣ በርካቶች የተገደሉበት ዛሬም ከግጭት ያራቅንበት። ለዚህኛው ጥያቄ ዶክተር ሞገስ እርሶን ላስቀድም። የተማርን አይመስለኝም። አንዳንድ ጊዜ ሳሰው ተስፋ ማቆስ ሳይሆን የሚያሳዝኝ ሁኔታዎች አሉ። ምክንያቱም አንዳንድ ጊዜ ወደፊት አንድ ደረጃ ሄደን ወደ ኋላ አራት አምስት ደረጃ ምንሄድ ይመስለኛል። በቀዳማ ሥላሴ ጊዜ የነበረው በኢትዮጵያና በኤርትራ ነጻነት ዛሬ ያለ አይመስለኝም። በኢትዮጵያ አሁን ተደረሰ እንጂ በኤርትራ አሁንም የነጻ ፕሬስ የሚባል ነገር ብዙሀን ፓርቲ ነገር ነጻ ምርጫ ነገር የሚባል ነገር የለም። ድሮ ተሻሽለን ኢትዮጵያውያን ነን ብለን ዘር ወገን ሳንለይ አብረን እንጓዝ ነበር፣ አብረን እንዶልስ ነበር፣ አብረን ው እንሸፍት ነበር። አሁን ያ ነገር ያለ አይመስለኝ። መጠንቀቅ ያለብን አሁን አንዳንድ ነገር ሆ ብለን ተነስተን ከመወቃቀስ ይልቅ ራሳችን መመርመር ያለብን ይመስለኛል። ምን አይነት ህዝቦች ነን ብለን ማሰብ አለብን እና ድሮ እሴቶች እንደነበሩን አብረን እንደኖርን፣ እንደተፋቀርን፣ ትልቅ ህዝብ እንደነበርን ካላየን በስተቀር ሁልጊዜ አንዳንዶቹ በሚያነሱት ሽብርና ቁጭት እየተነሳን እንደገና ራሳችንን እያወረድን ከሌሎች አፍሪቃ ሀገሮች ሜባስን እንዳንሆን በጣም በጣም እሰጋለሁኝ። ለዚህ ነው ይህንን ያለፈው ታሪክ ስንመለከት አንዱ ወገን ብቻ ተወቃሽ አድርገን ከሄድን ሌላውን ወገን ምንም ጽፋቱን ሳናይ ከሞገስ ነው ስላሸንፉ ብቻ ያ ችግር እንደገና ለሚቀጥለው ትውልድ ለሚቀጥለው ዙር እልቂትና ፍጅት ያጋልጠናል። በጣም እሰጋለሁ። መልካም። አቶ ናሁምን ዶክተር ሞገስ ያሉትን ሰምተዋል። አልተማርንም ወደ ከፋም ሁኔታ እንዳንገባ ስጋት አለኝ ነው ያሉት። ምን ይላሉ? እኔም ስጋቴ እሱ ነው። ከዛ ትውልድ የምንማረው ከፍተኛ ሀገር ፍቅር የነበረው ህዝብ ፍቅር የነበረው ራሱን አሳልፎ የሰጠ ብለናል። በሌላ በኩል ግን የአለም አቀፍ ሁኔታውም በዛ ዘመን የነበረው በጣም ገዢ የሆነ አስተሳሰብ ሪዮተ ዓለም ፍልስፍናም ጭምር ሀገር ውስጥ የነበረ ሁኔታ ወደዛ እንደ ገፋው ብለናል። ግን ያ ሪዮተ ዓለም አሁን የምንማረው ለዚህ ትውልድ ፋይዳ ያለው ለወደፊትም ምንም አይነት እውቀት፣ ምንም አይነት ፍልስፍና፣ ምንም አይነት ሪዮተ ዓለም ፍጹማ የሆነ የሀገርን የህዝብን ችግር ሊፈታ የሚችልበት አቅም የለው። ሁሉም እውቀት፣ ሁሉም ፍልስፍና፣ ሁሉም ሪዮተ ዓለም አንጻራዊ ነው። ዴሞክራሲ ብቻ ነው መደማመጥ እና ሌላውም ሀሳብ ከሌላውም እውነት ሊገኝ ይችላል፣ ከሌላውም እውቀት ሊገኝ ይችላል የሚለው መቻቻል እና ብዝሃተ ሀሳብን ቶለሬት ማለት ነው። መቻ መቀበል ከሌላውም መማር የሚገባል። ለዚህ ነው አይ ቲንክ የዛ ትውልድ የተለያዩ ግራ ሪዮት ዓለሙ ያ ሪዮት ዓለሙ ራሱ ኢነር ሎጂክ ሳይንሳ የሶሻሊዝም ዝበለ ከተነሳ ለሁሉም ችግር መፍትሄ አለኝ የሚል ከሪዮት ዓለሙ አልፎ ድርጅታዊ እኔነት የድርጅታዊ ኢጎም ስለነበረ ከዛም፣ የሰዎች ድክመት፣ የሰዎች አምቢሽን፣ የመሪዎች ተጨምረው ነው ብዙ ትርምስ፣ ብዙ ትራጀዲ፣ ብዙ እልቂት የፈጠረው። ስለዚህ ያ የሚያስተምረን ለሀገራችን ኢትዮጵያ የሚያዋጣው በዴሞክራሲያዊ ስርዓት የተለያዩ ሀሳቦች በሰላማዊና በህጋዊ መንገድ ተቻችለን ያንን ኖርም፣ ያንን ባህል ሀገራችን ውስጥ ማስፋት ነው። ቸርችል ይመስለኛል ያለው ከሁሉም አይነት የፖለቲካ ስርዓቶች ደወርስ ቢሆንም ደቤተር የዴሞክራሲያዊ ስርዓት ነገር ዴሞክራሲ ራሱ ፍጹም አይደለም። ነገር ግን ቢያንስ የተለያዩ ሀሳቦችን ቶለሬት አድርገ ለህዝብ አቅርበ ተከራክረ የምትቀጥልበት በምርጫ እየተመረት የምትተካካበት ስራ አለ። የእነኛ ሪዮታ አለሞች በተማሪው ንቅናቄ በግድም፣ በአለም አቀፉ ሁኔታም፣ በሀገራዊ ሁኔታ ተገብቶ የወጣበት ፍጹማዊ አምባገነናዊ ስርዓቶችን ነው የመሰረቱ። አሁን ወታደሩ እንደዚህ ያደረገ የወታደር ሶሻሊዝም ይባላል። ሲቪሉም ቢመጣ ኖሮ የግራ ድርጅቶቹ በስልጣን ላይ ቢመጡ ኖሮ በሰብአዊ መብትም ሆነ ሌሎችን ሀሳቦችን ሌሎች አማራጮችን ከማየት አኳያ የተሻለ ያረጉ ነበር ለኢትዮጵያ ለሚለው አምኖ ሹር። በእርግጥ ይሄንን ጥያቄ ይሄ ቢሆን ኖሮ ብለን ታሪክ እንደ መጠየቅ ነው። ሂትለር ቢያሸንፉት ኖሮ፣ ስታሊን እንደዚህ ቢሆን ኖሮ የሚለውን አይነት ሊሆን ይችላል። ግን ዋናው ሎጂክ እዚህ ላይ ያመጣሁት ሪዮተ አለሙ ለሁሉ ችግር እውቀት አለኝ፣ ለሁሉ ችግር መፍትያ አለኝ የሚለው ሳይንሳዊ ሶሻሊዝም ያመጣው ዲዛስተር ነው ይሄ ደግሞ በፍጹማ የሆነ አመለካከት የሌላውን ሀሳብ እንዳትሰማ እኔ ብቻ አውቃለሁ እኔ ብቻ መፍትሄ አለኝ እንድትል ያደርጋል። ከዛም ጋር ተገናኝቶ ደግሞ የድርጅቶችም የግለሰቦችም የምሄሮችም ድክመት፣ የወሰዱት አቋም፣ የወሰዱት ስትራቴጂ ስህተቶች፣ በርካታ ፋክተሮች አሉ። በዚህ ላይ ራሱ ገና ምንም ኮንሰንሰስ የለም ሊኖርም የሚችል አይመስለኝም። የተለያዩ በተለያዩ ጎራ የነበሩት ተዋናዎች ገና እየጻፉ ነው። በደርግም በኩል የነበሩት በመኢሶንም ባያባ እና ዋናው ከዛ የምንማረው ለዚህ ትውልድ ፋይዳ ያለው የኢትዮጵያን ችግሮች ለመፍታት መደማመጥ አለብን፣ መቻቻል አለብን። አንዱ ቡድን ብቻ ጋር ወይ አንዱ ግለሰብ ሃዌቨር የተራቀቀ የመጠቀ ቢሆንም የሰው ልጅ ውሱን ነው፣ እውቀትም ውሱን ነው፣ ሬሌቲቭ ነው። ስለዚህ ዴሞክራሲ የሚጠቅመን የተለያዩ ሀሳቦች ተፋይተው የተሻለው ሀሳብ እንዲወጣ ነው። አይ የእኔ ብቻ መፍትሄ ካል ፍጹማዊ አምባገል ና ያገዛዙ ዓለም ዙሪያ ያደረጉትን ዲዛስተር አይተናል። ኢትዮጵያም ውስጥ የሆነው ይሄ ነው። ስለዚህ ነው ዴሞክራሲን ማጎልበት ዴሞክራሲን እንድንለማመድ ትልቅ ሌሰን የሚሆነን ሀሳቦችን ቶለሬንስ ማድረግና መነጋገር፣ መደማመጥ፣ መወያየትና የዴሞክራሲ ባህላችንን ለማጠናከር ያ ሌሰን ሊሆነን ይገባል። አልከም መልካም። አልተማርንም ብቻ ሳይሆን መማር ያለብንንም ጀማምራችኋል። የክርክራችሁ መንፈስ አብሮ ከሚታዩ ጭብጦች ጋር እንዲነጻጸር ዶክተር ሞገስ ቀደም ካለው ትውልድ ንወት አቶ ናምን ከተከተለው ይልቁንም የኢህአፓን በሚመለከተው ትውልድ በዛ ውስጥ እንዳልተሳተፉ፣ እድሜውም በጊዜው እንዳልፈቀደ በውይይቱ ያነሱትን ለአድማጮች ቀረብ ለማድረግ ያህል ነው እንዲህ ያሉ ግራና ቀኝ የሚያነጋግሩ ጉዳዮች ላይ በነጻነትና ግለሰብ ላይ ያላነጣጠረ ክርክር በዚህ ፕሮግራም እናበረታታለን። ይበልጥም እየተለመደ የሚገፋበት ይመስለኛል። በሀገር ፍቅር ጉዞ ቅጽ አንድ አቶ አብዩ ብርሌ የጻፉትን ዳጎስ ያለ መጽሐፍ መነሻ በማድረግ በመድረኩ ያቀረባችሁት መከራከሪያ ነው ለዚህ ውይይት ምክንያት የሆነን። ዶክተር ሞገስ ገብረ ማርያም፣ አቶ ነአምን ዘለቀ፣ እንግዶቼ ለጊዜያችሁ፣ ለመልካም ውይይታችሁም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን። አቶ አሉላ ታንኪ አለ